በኢትዮጵያ ድርቅ ላስከትለው የምግብ እጥረት መቋቋሚያ ያስፈልጋል ከተባለው 14 ቢሊዮን ዶላር እስካሁን ከለጋሽ የተገኘው 46 ከመቶ ብቻ ነው። ቀሪው ደግሞ በኢትዮጵያ መንግስት እና በተቀሩ ለጋሽ አገሮች እንደሚሸፈን የአደጋ መከላከልና ዝግጁነት እና የምግብ ዋስትና ዘርፍ ኮሚሽነር አቶ ምትኩ ካሳ ለዶቼ ቬሌ ተናግረዋል። ሆኖም ለጋሽ አገሮች የሚጠበቀውን ገንዘብ ካልሰጡ የኢትዮጵያ መንግስት ለልማት ሊያውል ካቀደው ገንዘብ የተወሰነውም ቢሆን በምግብ እጥረት የተ የተጎዳውን 10.2 ሚሊዮን ህዝብ ለመመገብ ልጠቀምበት እንደሚችል ጉዳዩን በቅርብ የሚከታተሉ ያሳስባሉ። የምግብ እጥረት ጉዳዮችና የልማት ባለሙያ አቶ ደሳሌን ራመቶ ትልቁን ሸክም የሚያርፍበት የኢትዮጵያ መንግስት ለልማት ያቀደውን በጀት በመጠኑም ቢሆን ለዚህ ጉዳይ መጠቀም እንደሚችል ይናገራሉ። መንግስት የተጠበቀውን ያህል የውጭ እርዳታ ካላገኘ በጀቱን እንደገና ለማጠፍ ሊገደድ እንደሚችልም ጠቁመዋል። በእርሳቸው አባባል ልታጠፉ የሚችሉት የመንገድ ሥራና የግድብ ሥራን የመሳሰሉ ብዙ ካፒታል የሚያስፈልጋቸው ፕሮጀክቶች ሊሆኑ ይችላሉ። አቶ ደሳሌን ራመቶ እንደሚሉት ከሆነ ሆነ ይህ ብዙም ችግር አያመጣም ነው። ለምሳሌ በዚህ ዓመት ሁለት ግድብ እሰራለሁ ብለህ፣ አይ አሁን አልችልም አንዱን እሰራለሁ ወይም እየጀምሬ እተዋለሁ ስላልክ ብዙ ችግር አያመጣም። ችግር ሊያመጣ የሚችለው በየዓመቱ ቤሲክ ሰርቪስስ ላይ የምታፈሰው በጀት ነው። ይህም ማለት በጤና በትምህርት፣ በንጹህ ውሃ፣ በቤት ሃውዚንግ ላይ የምታውለው ገንዘብ እንደዚህ በመሳሰሉት ላይ የምታውለው ገንዘብ አጥሩ ካጠረ እነኛን ሰርቪሶች በተሟላ መንገድ ልታቀርባቸው አትችልም ማለት ነው። እንደዛ ከሆነ ምናልባት ችግር ሊፈጠር ይችላል። ሰው የለመደውን ሰርቪስ ወይም የሚጠብቀውን ሰርቪስ ላያገኝ ይችላል የሚል አመለካከት ይኖራል። ይሁን እንጂ የኢትዮጵያ መንግስት ኮሚኒኬሽን መስሪያ ቤት ኃላፊ አቶ ጌታቸው ረዳ ባለፈው አርብ በሰጡት ጋዜጣዊ መግለጫ መንግስት የልማት ስራዎችን ማጠፍ ሳይጠበቅበት ችግሩን ከለጋሽ ሀገሮች ጋር በመሆን ይፈታል ሲሉ ተናግረዋል። ኮሚሽነር ምትኩ ደግሞ መንግስት ችግሩን ለመቋቋም የወሰደውን እርምጃ እንዲህ ያስረዳሉ። ሚሰጠው ባለፈው ጊዜ መንግስት በህዝብ ተወካዮች ምክር ቤት አማካኝነት የበጀት አዋጅ አውጇል። አስራ አራት ቢሊዮን የኢትዮጵያ ብር እሱ እንግዲህ አስራ አራት ቢሊዮን የኢትዮጵያ ብር ለእርዳታ አቅርቦቱ የሚውል ነው። ስለዚህ ከሱ ውስጥ ቀጣይ የሚያስኬደን የበጀት መጠን አለ። ከዛ ባሻገር ደግሞ እንዳስፈላጊነቱ ከለጋሾች የምናገኘውን ፓይፕላይን መሰረት ባደረገ ሁኔታ ተጨማሪ በጀትን የሚያዳበበት አግባብ አለ። የብሔራዊ ሜትሮሎጂ ኤጀንሲ በሰጠው ትንቢያ መሰረት የበልግ ዝናብ ጥሩ እንደሚሆን ኮሚሽነሩ ምትኩ ተናግረዋል። ይህ ማለት ይላሉ ስለዚህ ይሄ ማለት በልግ አብቃይ አካባቢዎች የሚገኘው አሁን እርዳታ የሚቀርብለት የህብረተሰብ ክፍል በቂ ምርት በበልግ ዝናብ ማግኘት ከቻለ ነሐሴ ሁለት ሺ ስምንት በእኛ አቆጣጠር ወይም በፈረንጆቹ ኦገስት ሁለት ሺ አስራ ስድስት ላይ ከእርዳታ መረብ ይወጣል። ይህ ሲወጣ የመንግስት ላይ ያለውን ጫና፣ ለጋሾች ላይ ያለውን ጫና ይቀንሳል ተብሎ የሚጠበቀው። እነዚህ ሁለቱ ጉዳዮች ስላሉ አሁን ወደ በጀት የልማት በጀት አጥፎ ወደ እርዳታ ወደሚያስገባበት ደረጃ ላይ አይደለም የምንገኘው። ስለ ችግሩ በዶቸቤሌ የፌስቡክ ደረገ ገጽ ላይ በተደረገ ውይይት የተሳተፉ የተወሰኑ የፌስቡክ ተከታታዮች መንግስትና ሰብዓዊ እርዳታ የሚሰጡ ድርጅቶች በጋራ ችግሩን መቋቋም እንደሚችሉ አስተያየታቸውን ሰጥተዋል። በተለይም መጪውን የዝናብ ጊዜ የተሻለ ከሆነ ለችግሩም መፍትሄ እንደሚሆን አትተዋል። ይሁን እንጂ ሌሎች መንግስት ማድረግ አለበት የሚሉትን በትችት መልክ አቅርበዋል። ከመካከላቸው መንግስት እህል ለውጭ ገበያ ማቅረብ አቁሞ ምግቡን ለተከሰተው ችግር እንዲያውል እንዲሁም በውጭ የሚገኙ ኢትዮጵያውያን በእርዳታ መሳተፍ እንዳለባቸውም ጠቁመዋል።